ሶማሊያ ጨነገፉ ከሚባሉት ሀገሮች ተርታ ወጥታ ወደ ማገገም ባደረገችው የለውጥ ጉዞ በጥሩ ሁኔታ ተራምዳለች ሲሉ በሶማሊያ የተባበሩት መንግስታት ድርጅት ተጠሪ ኒኮላስ ኬ አስታወቁ። ኒኮላስ ኬ መጪው የአውሮፓውያኑ ዓመት 2016 ለሶማሊያ በበርካታ ግንባሮች አበረታች ይሆናል ሲሉ ለጸጥታ ጥበቃ ምክር ቤቱ ትናንት ተናግረዋል። የቪኦኤዋ ማርጋሪት በሽር ከኒውዮርክ ዝርዝሩ አላት። ሰሎሞን ክፍል ያቀርበዋል። በሶማሊያ የዓለሙ ድርጅት ልዩ መልእክተኛ በመሆን ከሁለት ዓመታት በላይ የሠሩት ኒኮላስ ኬ የመጨረሻውን ማብራሪያ ትላንት ለጸጥታው ምክር ቤት በሰጡበት ወቅት ሀገሪቱ ላለፉት 20 ዓመታት ግድም ስትገለጽበት ከቆየችው የትርምስ ሁኔታ እየተላቀቀች ነው ብለዋል። ሶማሊያ በመጨረሻ የገጠሟት ችግሮች የመበታተን ሳይሆን ወደ አንድነት ለማምጣት የምታደርገው ጥረት ነው። ከ በመግለጫቸው ሶማሊያ የተለያዩ ግዛቶቿን ወደ አንድነት ለማምጣት የጀመረችው ሥራ እድገት እያሳየ መሆኑንና ሂደቱ በአፋጣኝ ከፍጻሜ እንዲደርስ አስገንዝበዋል። በሶማሊያ በመጪው ዓመት ይደረጋል ተብሎ የሚጠበቀው ምርጫም አንዱ አብይና ጠቃሚ ክንዋኔ ነው ብለዋል። ምርጫዎቹ በተያዘላቸው የጊዜ ሰሌዳ መካሄድ እንዳለባቸውና ከ2014ቱ ምርጫ በተሻለም ሁሉንም አሳታፊ እንዲሆን አሳስበዋል። በሶማሊያ የዓለሙ ድርጅት ልዩ መልእክተኛ ኒኮላስ ኬይ በገለጻቸው ባለፉት ሦስት ዓመታት ጊዜ ውስጥ በሶማሊያ የባሕር ጠረፍ አንድም የንግድ መርከብ በወንበዴዎች አለመጠለፉን አስታውሰዋል። አሁንም በሀገሪቱ የማገገምና የለውጥ ሂደት ላይ እንቅፋት ሆኖ ያለው የአልሻባብ ነውጠኛው አሸባሪ ቡድን መሆኑን አስረድተው ቡድኑ ዛሬ ድረስ የመንግሥትና ሲቪል ዒላማዎችን ማጥቃቱን ቀጥሏል ብለዋል። አልሻባብ ከአንድ ሳምንት በፊት በአንድ ታዋቂ ሆቴል ላይ ያደረሰውን የቦምብ ጥቃትም በምሳሌነት ጠቅሰዋል። ይህ በእንዲህ እንዳለ ሶማሊያ ለማገገም የምታደርገው ጉዞ ረጅም እንደሚሆን ይገመታል። ከሕዝቦቿ 3 ሚሊዮን 200 ሺህ የሚሆኑት በሕይወት ለመቆየት የሚተማመኑት በውጭ እርዳታ ላይ ነው። የተባበሩት መንግሥታት ድርጅትም በዘንድሮ ክረምት ወቅት ይደርሳል ብሎ በተነበየው ከባድ ጎርፍና ድርቅ ሳቢያም ረሃቡ የከፋ እንደሚሆን አስጠንቅቋል።